በወሎ አካባቢ የሚኖሩና የእስልምና እምነት ተከታይ ያልሆኑ የሕብረተሰብ ክፍሎች ባለፈው አርብ ሙስሊም ወንድሞቻቸውን ሮሞዳን ጾም አስፈትተው ወይም አስፈጥረዋል ይለናል መስፍን አራጌ ከደሴ ባጠናቀረው ዝግጅቱ የተለያዩ እምነት በሚከተሉ ጎረቤታሞች መካከል ኢትዮጵያውያን ለበዓል እንኳን አደረሳችሁ መባባል የተለመደ ቢሆንም በመስጊድ የተሰባሰቡት የእምነት አባላትን ማስፈጠር ግን አይታወቅም ይለናል። በተለያዩ የእምነት ተከታዮች መካከል ልዩነት እየተራገበ ባለበት በአሁኑ ጊዜ ግን አድራጎቱ የሚደነቅ ነው ያሉ ብዙዎች ናቸው ይለናል መስፍን በተከታዩ ቅንብሩ። በእስልምና እምነት ተከታዮች ዘንድ ቅዱስ የሚባለውን የረመዳን ወር ህዝበ ሙስሊሙ በጾምና በጸሎት ከተቀበለው ቀናት ተቆጠሩ። ጸሎታችሁ ፍሬ አፍራ ጾማችሁ ሂስመር የሚሉ የክርስትና እምነት ተከታዮች ጸዋሚ ወንድሞቻቸውን በማስፈጠር የሚያደርጉትን ርብርብ ለተመለከተ ይቺ ኢትዮጵያ የሚሏት ሀገር ከሚስጥር በላይ ብትረቅበት፣ ከእንቁ በላይ ብትደምቅበት አይገርምም። ይህን ደግሞ ወሎዮቹ ያውቁበታል። ለእነሱ አብሮነት ጥለት፣ ፍቅር ሸማ ነውና በኮምቦልቻ ከተማ በርበሬ ወንዝ አካባቢ የሚኖረው ዳዊት ሰጠኝ ዘመን የተሻገረ ይህን ትውፊት ለማስቀጠል አለን ብለው ከቆሙ ወጣቶች ውስጥ ይፈረጃል። በ2007 ከአዳማ ዩኒቨርሲቲ በሲቪል ምህንድስና የተመረቀውና በግል ስራ የሚተዳደረው ዳዊት የክርስትና እምነት ተከታይ መሆኑ ሙስሊም ወንድሞቹንና እህቶቹን ለማስፈጠር እንቅፋት አልፈጠረበትም። ተወልዶ ባደገበት አካባቢ በሚገኘው ጃፈር መስጊድ ውስጥ የመቅረብ ሶላት ሲያደርጉ የነበሩ ከአንድ መቶ የሚልቁ ጸዋሚዎችን ባለፈው አርብ አስፈጥሯል። የመጀመሪያችን ነው እንደዚህ ይዘን ውሃ ይዘን ተምር ይዘን መስጊድ ደጃፍ ተገኝተን እንትን ያለ ነው። ግን ቢሆንም ከዚህ በፊት ሰፈር ላይ የተለያዩ ነገሮች እንደዚህ እናደርጋለን እና አንድ ጓደኛዬን ቀድሜ ነገርኩት። ቢላል ጀማል የሚባል ሙስሊም ጓደኛ አለኝ። ጠራሁት፣ አናገረኝ፣ በጣም ደስ አለው። ጁማ ከሰዓት፣ እነሱም ከሰላት በኋላ አብረን ሂደን ማቴሪያሎቹን ገዝተን ጠረጴዛ አዘጋጅተን ሁሉ ነገር ይዘን ሙስሊምና ክርስቲያን አንድ እንደሚሆን ትላንትም፣ ዛሬም፣ ነገም አንድነን የሚል ጽሁፍ አዘጋጅተን ይህንን በጃፈር መስጊድ ባሳደገን መስጊድ በር ላይ ለማስፈጠር ችለናል። ለዚህም መሰረቶቹ በጥቅል የአካባቢው ማህበረሰብ፣ በተናጠል ደግሞ ወላጅናቱ መሆናቸውን ይናገራል። መጀመሪያ መነሻ የሚሆነው ያደግኩበት ማህበረሰብ ነው። እኔ ያደግኩበት ማህበረሰብ አብሮ የኖረ ማህበረሰብ ነው። በህጻንነታችን ሙስሊም ጓደኞቻችን ጋር መስጊድ ውስጥ ገብተን ክርስቲያኖች ነን ግን ውጡ እንኳን ሳንባል ነው። አብረው ሸሆቻችን ቁርአን አስቀርተው ፍቅር መገበው ተንከባክበው ነው እንትን ያሳደጉን። ስለዚህ ይህን ተከትሎ ደግሞ የእኛ ቤተሰቦች በተለይም የኔ እናት በህይወት በነበረችበት ጊዜ በስነ ስርዓት ለረ ረመዳን ሰዓት ላይ በየቤቱ ማታ ተምር ገዝታ ሾርባ ይዛ ትሄዳለች። ያን ስትሄድ ደግሞ እኔን ነበረ ብዙ ጊዜ ይዛኝ የምትሄደው እና እኔ እሷ የቀረጸችብኝ ውስጤ የሆነ ነገር አለ። ይሄ እውነት ነው። የወሎ ሴት ነው ግን እሷ ጋር ያለውን ነገር ብዙ ጊዜ ስለማስታውስ እሷ የሰራችኝ ስራ፣ ማህበረሰቡ የሰራን ስራ እንደዚህ እንደወጣ አድርጎኛል እንጂ እኔ ምንም አዲስ ይፈጠር ያለሁ ብዬ ወይም ደግሞ አዲስ አድርግ ያለሁ ብዬ የማስበውም ነገር የለም። የእናቴ ልጆኝ የተገኝቻለሁ ባይነ እውነት ነው። የእናቴ የወሎ የሰብላበበ የሰብል አበበ ልጆኝ የተገኝቻለሁ ብዬ ነው የማስበው። የዳዊት አብሮ አደግ ጓደኛ ና የእስልምና እምነት ተከታይ የሆነው ቢላል ጀማል ዳዊት ኢትዮጵያዊ እሴቶች እየተሸረሸሩ ባሉበት በዚያ አሳሳቢ ወቅት የተገኘ አርአያ ወጣት ነው ይላል። هذ اللي زي هاي አደገኛ ሰዓት ላይ የመጡ ልጆች የወንዝ መጠበቂያ እርከል ልትለው ትችላለ። የተለያየ ካብ ነገሮች ልታቸው ትችላለ። ያለን እምነት እንዳይሸርሸር እንደዛ ነው የማያወ ዳዊት ወደ ረም ጠላንም የዚህ ትውልድ ተቀባዮች እኛ የሴቶቻችን እጣ ፈንታ ከአባቶቻችን እጆቶ እኛ እጃ ወርቋል መጠበቂያ ያለብን እኛ ነው። ስለዚህ የዚህን ትውልድ አደራ የመረከቡን ኃላፊነት እዚያቸው ዝርግተው ካሳዩ ሰዎች ለእኔ ዳዊት ልቁ ቦታ ይይዛል ብያምናለሁ። ዳዊት ለሁላችንም ትልቅ የቤት ስራ የሰጠን በፍቅራችን ላይ በአንድነታችን ላይ እንድናስብ እንድናጤን ያደረግን ብያ ምናል የፍጥሪያ ፕሮግራሙ ብዙዎችን ስሜት ያደረገ እንደነበር ወጣቶቹ ይመሰክራሉ። የእውነት ለመናገር በጣም ነው ደስ ያላቸው። በጣም ክድሮ እናቴ የታደርግ የነበረውን ነገር እኔ ዘመን ደግሜ እንደዚህ ሳደርግ ሲ አንዳንዶች ትላልቅ ሰዎች እኔ ይዘኝ ሁሉ ነው ያለቀሱት። ምንድን ነው ያሳደጉ ሰዎች ናቸው አላውቅ። በተወሰነ ደረጃ ጋር ተፈጥሮ ነበር መሰል። በዛ ሰዓት ብዙ ሰዎች ተገርመዋል። ብዙዎችም ደግሞ በቃ አንዳንድ ጊዜ ስሜት የእውነት ሲሆን ከመግለጽ በላይ ይሆናል የሚሉት ነገር ጠፍቷቸው እየመረቁት ምናምን በቃ ዝም ብለው በቃ ደንግጠው ሁላንት የሚሉ ሰዎች ነበሩ። ويقومون بانفسهم بانفسهم يمكنهم ትልቅ ሰዎች ላይ የነበረው ያሳደጉት ሰዎች ላይ የነበረው ስሜት ከምገልጽ ል በላይ በጣም ልብ የሚነካ ደስ የሚል ነገር ነው። በፍጥሪያ ፕሮግራሙ ላይ ታድመው የነበሩት ሻሀብዱ እንድሪስም ይሄን ይላሉ። ያው በጣም ደስ አለን። ያው ቀርበን ተባብረን ጓደኞቹ ጋር እናቀዋለን ጓደኞቻችንን ይዞ ቀርቦ ያው ፊጥራው ላይ ተባብረን እንዲፈጠር አስደርገንለታል። ያው ያየውም ሰው ሁላ ጥሩ ነው ብሎ ሀሳቡን ተቀብሎታል። ዳዊት የአካባቢው ፍሬ ነው የሚሉት ደግሞ የኮምቦልቻ ከተማ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ባልደረባ አቶ ሳሙኤል ኪሮስ ናቸው። አካባቢው ብዙ ያልተነገረለት ግን ደግሞ ብዙ ሊባልለት የሚገባ ሰብአዊ ጸጋዎችን ታድሏል። እንደ አቶ ሳሙኤል ወሎ ላይ በሃይማኖት መከባበር፣ መዋደድ ላይ ትልቅ ስራ እየተሰራ ነው ያለውና አሁን ለምሳሌ አንቻሮ ጊዮርጊስ ቤተክርስቲያን አካባቢ ማህበረሰብ ያለውም የሙስሊም ማህበረሰብ ነው ያለውና ነገር ግን ቤተክርስቲያኑ የሚጠብቁት ታቦቱን የሚጠብቁት ሙስሊሞች ናቸው። ሌላውም እዚሁ በኮቦልቻ ስር ከሚገኝ ገደራ ቶማስ የሚባለ ቤተክርስቲያን አለና እሱም በሙስሊም ማህበረሰብ ነው ያሉበት አካባቢ የሚጠብቁትም እንደ ራሳቸው አድርጎ የሚንከባከቡትም ግንቦት 24 ላይ በየአመቱ ሲከበር ድግሱን የሚደግሱት አጠቃላይ ያለውን ሁኔታ ለህዝበ ክርስቲያኑ የሚያስፈልገውን ዝግጅት የሚያደርጉት እነዚህ ሙስሊም ማህበረሰቦች ናቸው። በወሎ ውስጥ የሚገኘው ጥብቅና ጥልቅ ሴት መቻቻል በሚለው ሀረግ መፈረጅ የለበትም የሚሉ ብዙዎች ናቸው። ከመቻቻል በላይ በውስጡ ብዙ ትርጉሞችን አስሏልና መቻቻል የሚለው ቃል ምናልባት ሁሉ ላይ ብዙ ገላጭ አይደለም። መቻቻል እንደምታውቀው ከቃሏ ስንነሳ እችለኛለሁ እችለሃለሁ አይነት ስሜት የሚያጨር ነው። ሁሉ ላይ ግን ስትሄድ ከዚህ ቢሆን ከዚህ በወጣ መልኩ ተዋደ ተፋቅደ እኔ ስለ አንተ አስብ አንተ ስለ እኔ አስበ ስታስብ ደግሞ በመጭ ለቁስት ሁሉ ጨምሮ ሆነ የሚኖርበት ማህበረሰብ ክፍል ነው። ጓደኛ እስቲ ዝም ብለህ ጠይቀው የሆነ ቦታ እንትስትል እንታ ጠይቀህ ምን ማለት ነገር ማለት። አሁን አሁን ግን እነዚህ ነገሮች በተወሰነ ደረጃ እየተሻሻሉ ዘመናትን ተሻግሮ እዚህ የዘለቀው አብሮነት ቴክኖሎጂ ሊያጎለብተው የሃይማኖት አባቶች በጽናት ሊጠብቁት ይገባል ሲሉ ይመክራሉ። ወጣቶቹ መቼም ዛሬ ላይ ብዙ ነገሮች አሉ ቴክኖሎጂ ያለና የበለጠ የሚያቀራርቡ ነገሮችን በእነዛ መስራት አለብን ያለብን እንጂ እነዛን ቴክኖሎጂ ተጠቅመን እንድንራራቅ እንድንበታተን፣ እንድንጣላ መሆን የለብንም። ምክንያቱም ይህን ባደረግን ቁጥር ከኛም በላይ ያሳደግን ማህበረሰብ ሰላሙን እየነሳን እንጎዳዋለን። ይሄ ደግሞ ለእሱ አይገባም። አገሪቱ በአሁኑ ሰዓት ወሳኝ የሚባል ዋና ሰዓት ላይ ነች። አባቶች መስኪር ላይ፣ ቤተክርስቲያን ላይ፣ የእምነት ተቋሞች ላይ ስለ ሀገራችን ሰላም፣ ስለ ሕዝቦች አንድነት ፍቅር አጥብቀው ሊጸልዩ ሊሰብኩ ይገባል ብዬ አምናለሁ። ረመዳን ካሪም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።